Go, go. Can be not be a win. ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ ከአሜሪካ ድምፅ። ከቀጣይ ሳምንት ጀምረው አዳዲስ መሰናዶቻችን ይደመጣሉ። ለዛሬ ግን ባለፈው ዓመት ካስደመጥናችሁ መሰናዶዎች መካከል የተወሰኑትን በድጋሚ እናቀርብላችኋለን። ሀብታሙ ስዩም አብሬያችሁ ቆያለሁ። ኤልያስ አስማረ ደግሞ በድምፅ ምህንድስናው አብሮን ያመሻል። ኢትዮጵያ ከመላው ዓለም የተለየ የቀንና የዘመን አቆጣጠር ያላት ሀገር ናት። ከዓለም አቆጣጠር በሰባትና ስምንት ዓመት የተራራቀ እያንዳንዱ ወርም ከወቅቶች ፍርርቅ አንጻር የተሰየመባት ሀገር ናት። የዚህን ምክንያትና ተያያዥ ሀሳቦችን የሚያጋሩን እንግዳ ይዤ መጥቻለሁ። ስነ ፈለክና የጠፈር ሳይንስን በመሰሉ ርዕሰ ጉዳዮች ለበርካታ ኢትዮጵያን እውቀታቸውን በማካፈል ይታወቃሉ። ከ20 በላይ ሃይማኖታዊና የጠፈሩን ዓለም የሚመለከቱ መጽሐፍትንም ጽፈዋል። የዛሬ እንግዳዬ መጋቢ ሐዲስ ሮዳስ ታደሰ ናቸው። የኢትዮጵያ ዘመን አቆጣጠርን ከመላው ዓለም አቆጣጠር ለየት የሚያደርጉ የሚያደርጉ ባህሪያትን በመጥቀስ ይጀምራሉ። እንግዲህ መላው ዓለም የሶላር ካሌንደር ወይም የፀሐይ የዘመን ቀመር ይጠቀማል። ወይም ሉናር ካሌንደር ወይም የጨረቃን የዘመን ቀመር የሚጠቀሙ ሀገራት አሉ። ሉኒ ሶላር ደግሞ ሁለቱንም የሚያስተባበረ ዘመን ቀመር የሚጠቀሙ ሀገራት አሉ። እንግዲህ ቀደምት ኢትዮጵያውያን በፀሐይም አውድ ዓመት በጨረቃም አውድ ዓመት ስሌት ቢሆን የተራቀቁ ስለሆነ ሁሉም የሚያስተባበረ ዘመን ቀመር አላቸው። ስለዚያም ሁለት ሺ አስራ ሶስት በፀሀይ አቆጣጠር ሁለት ሺ ሰባ አራት በጨረቃ አቆጣጠር ብለን እናስባለን። ነገር ግን ይህም ተመሳሳይ ሆኖ ሳለ አንዳንድ ክፍተቶች አሉ። የሰባት ዓመታት ክፍተት፣ የአስራ አንድ ቀናት ክፍተት፣ የአስራ ሶስተኛ ወር የጳጉሜን ጭማሮ ወር አስመልክቶ ግን ከተቀረው ዓለም ጋራ ኢትዮጵያ ልዩነት አላት። ከአቆጣጠር ልዩነት በተጨማሪ ኢትዮጵያ የምትጠቀማቸው ወራት ስያሜና ትርጉምም የራሱ ልዩ መልእክት እንዳለው ይሰማል። የተወሰኑትን ወራት በአስረጅነት መጥቀስ ይቻል ይሁን እንግዲህ ከምዕራቡ ዓለም ጋር ያለው የዘመን ስያሜ ትንሽ ይለያያል። አብዛኛው ምዕራባዊ የወራት ስያሜ ከአምልኮተ ጣዖት ጋር የተያያዘና ሮማ ሲመለኩ የነበሩ የጣዖታቱ ስያሜ የያዘ ነው። ለምሳሌ ጃንዋሪ ብንል ጥር ማለት አይደለም። ጃኑስ የሚባል የበርና የመዝጊያ አምላክ ተብሎ ይመለክ የነበረ ዘ ጎድ ኦፍ ጌትስ ኤንድ ዶርስ የበርና የመዝጊያ አምላክ ተብሎ ጣሊያን ላይ ይመለክ የነበረ ነው። የካቲትም ፌብሩዋሪ፣ ፌብሩዋሪ ማለት የካቲት አይደለም። ቃል በቃል ፌብሮ ማለት መንጻት ማለት ነው። ለጣዖት የመንጻ ስርዓት የሚከበርበት ማለት ነው። መጋቢትም ማርች፣ ማርች ማርስ ከሚባል የጦር አምላክ የወጣ ነው። ሚያዚያም አፍሮዳይት የምትባል ኤፕሪል ወይም አፍሮዳይት ይሏታል የጋብቻ የፍቅ የሚሏት ጎደስ ስም የወጣ ነው። ግንቦትም ሜ ማለት አይደለም ሜ ማለት ማያ የምትባል የስጦታ አምላክ የሚሏት ነበረች። ለሷ ክብር ሰይመዋታል። መዋታል ሐምሌንም ስንል ጁላይ በጁልየስ ቄሳር ስም የተሰየመች ናት። ነሐሴ ኦገስት በአውግስጦስ ቄሳር የተሰየመች ናት። ሴፕቴምበር፣ ኦክቶበር፣ ኖቬምበር እና ዲሴምበር ብቻ ሰባት፣ ስምንት፣ ዘጠኝ፣ አስር የሚል ፍችን ይዘዋል። ከዛ ውጭ ሁለቱ የነገስታት ሌሎች የጣዖት ነው። ወደ ኢትዮጵያ ስንመጣ ግን ትንሽ ለየት ይላል። ወቅቱንና በተለይ ቅዱሳት መጻሕፍትን ያማከለ ስያሜ ነው። ለምሳሌ ከመስከረም ብንነሳ መስከረም ማለት መሴ የሚለው ቃል መሴ ከሚለው ግስ ቃል ይወጣል። መሴ ማለት መሸ ማለት ነው። ከረም ማለት ወይም ከረም ደግሞ ክረምት ማለት ነው። በአንድ ላይ ስንሰተው ምሴተ ክረምት ክረምት የሚመሽበት ወይም ክረምት የሚያበቃበት የመጫው መባሻ የሚል ፍቺ አለው። ጥንት ሄድ ጥን ጠቂሞች የሚል ትርጉም አለው። ጥንት መሰረት የሚል ትርጉም አለው። ምክንያቱም ኤታኒን የሚባለው ዓለም የተፈጠረበት ወር የሚባለው የጥቅምት ወር ነው። በእኛ መስከረም በጨረቃ አቆጣጠር ለሚሄዱት ጥቅምት ነው። ህዳር ማለት ሀዲራ አዲሮስ ካሌጅ ዛንቀጥ ይወጣል። የአዝመራ ወራት ስለሆነ ጠባቂዎች ዱር የሚያድሩበት ነው። ሳይንሳስ ማለት የማሰስ ወራት ማለት ነው። በዚህ አሰሰ ማለት ፈለገ ማለት ነው። በዚህ ወር ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በቤተልሔም በተወለደ ጊዜ ሶስቱ ነገስታት ወርቅ፣ እጣን ከርቤ ይዘው ኮከቡ እየመራቸው አይቴ ሀሉ ዘተወልደ ንጉሠ አይሁድ የተወለደ ይሁ ንጉስ ወዴት አለ እስ መሪኤ ናቸ ከበዚያው በምስራቅ ቆመቃይና ከመ ንስግድ ሎቱ ኮከቡን በምስራቅ አይተን መርሱ ልንሰግድ መጥተናል፣ እያሉ አስሰው ስላገኙት ታይሳሲ ስያሜ ተሰጥቶታል። ጥር ማለት ደግሞ በርካታ ትርጓሜ ያለው አንደኛ፣ አጥሬ ማለት ገዛ ማለት ነው። እንግዲህ ልደትን ይዞ ጥምቀትን ይዞ ወይም አስተሬውን ይዞ በጣም ትልልቅ በዓላት ስለሆኑ ሰው የክት ልብስ የሚገዛበት ስለሆነ ጥር ተብሏል። ነጥር፣ ማለት ራሱ የታወቀ ማለት ነው። የታወቀ ወር በጣም ጋብቻ ነው የሚደረግበት በጣም የታወቁ በዓላት ያሉበት ስለሆነ ጥር ተብሏል። ሌላው ጠይሮ፣ ጠይሮት ማለት ምጥቀት፣ ርዝመት ማለት ነው እና ምጡቅ የሆነ የሰናዖር ህንጻም የፈረሰበት ወር ስለሆነ ጥር ብለዋል። የካቲት ማለት ከፊት ከፊት ከፊቶት ማለት የመሰር መካፈሻ፣ ወልድ መባሻ እንደ ማለት ነው። መጋቢት ማለት ደግሞ እችን ወቅት ሳይንስ አለ በስነፈለኩ ፀሐይ ቀሰና መጋቢት ሆነል የእድሮ ገብለሱ ቀንና ሌሊቱ እኩል አስራ ሁለት አስራ ሁለት ይሆናል። በመቶ ሰማኒያ ሁለት ቀን አንዴ በመስከረምና መጋቢት ወይም በመጸውና በጸደይ ወቅት ያን ጊዜ የጸደ እኩሌ ስለሚሆን ስለሚመጋገብ ቀንና ሌሊቱ መጋቢት ብለዋል። ሚያዝያ ማለት የሚዚዎች ወራት የሚዛብት ወራት ማለት ነው። ሰርጎ የሚደረግበት ነው። ግንቦት ማለት በግንባታ ወራት የሚል ስያሜ ያለው የኢየሩሳሌም ግንብ መቅረሶች የተገነቡበት ወር ስለሆነ ሰሜ ማለት ሰኔ ማለት አማረ ማለት ነው። በሀዘር ሰናይ መልካም ዘር ተመርጦ ለእርሻ ለዘር የሚውልበት ማለት ነው። ሀሌ ማለት ሀሚል ሀሚሎች መለምለም ማለት ነው። እንግዲህ አረንጓዴ ለብሶ እንደ ክረምቱ ዊንተር አይደለም። የኢትዮጵያ ኢትዮጵያ ዊንተር እንደሚታወቀው በውጭ ሀገር ክረምታቸው ቅጠላትን ሙሉ በሙሉ ያረግፋል። የኢትዮጵያ ደግሞ በአንጻሩ ያለመልማልና የልምላሜ ማለት ነው። ናሴ ማለት ንሱ ንሶት ከሚለው ግስ ንኡስ አንቀጽ ይወጣል። እንግዲህ አብሬት አትክልት ስር የሚሰጥበት የሚጨምበት ነው። ጠጉሜን ማለት ደግሞ ፈረስ ማለት ወይም ትልፍ ማለት ነው እና የወራቱ ስያሜን የዕለታት ስያሜን ትንሽ ለየት ይላል በኢትዮጵያ የዘመን ቀመር नमस्करण के बाद डिस्ट्रिकता है रोमपुर डिस्ट्रिक्ट ማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ምሽቱን እያሳለፍን የምንገኘው ደግሞ ስለ ኢትዮጵያ ልዩ የዘመን አቆጣጠር ከሚያስረዱን መጋቢ ሐዲስ ሮዳስ ታደሰ ጋር ኢትዮጵያ ከዓለም የተለየ የቀንና የዘመን አቆጣጠር በመያዟ ምን ተጠቀመች? ትክክለኛ ነገር መያዝ በራሱ ለዓለም ጥቅም ነው። እውነትም ጠብቆ ጥበብን ጠብቆ ማኖር ማለት ለሀገር ብቻ ሳይሆን እንደ ዓለም ጠቀሜታ አለ። ለምሳሌ ያህል የሰባት ዓመት ልዩነት በስድስተኛው መቶ ክፍለ ዘመን ላይ ነው የተፈጠረው። የሁለት መቶ ሰማኒያ አራት ዓመት ልዩነት ነበረ ከውጭዎቹ ጋር። እንደዚህ የሰባት ዓመት ልዩነትም አልነበረም። ምክንያቱም እነሱ ዲዮቅልጥያኖስ ክርስቲያኖችን በብዙ ያጠፋበት የሁለት መቶ ሰማንያ አራት አመተ ምህረት ላይ አንድ ብለው በመነሳት አመተ ሰማዕታት ብለው ይቆጥሩ ነበር፣ እስክንድርያን ጨምሮ መሰንስታንቲኖፕል፣ እነሮ። ኢትዮጵያ ግን ልደተ ክርስቶስን በማሰብ ንጉሥ ጊዜን በነገሰ በስምንተኛው ዓመት የሱስ ክርስቶስ ተወለደ ብላ በታሪክ መዝገቧ ላይ ጽፋለች። እንግዲህ እንዲህ እያሉ ሲቆጥሩ እስከ ስድስተኛው ክፍለ ዘመን ላይ ዲዮናስዮስ ኤክሲጉስ ተነስቶ ለምንድነው ዓመተ ሰማኒታት ሲያል ሁለት መቶ ሰማኒያ አራት ዓመተ ምሕረትም አንድ ብለን የተነሳ ነው፣ ልደተ ክርስቶስን መነሻ ማድረግ አለብን ብሎ ወደ እኛ አቆጣጠር መጣ። ይሄ እንግዲህ የዘመን አቆጣጠር ልክ ሲያሰላ ወደ ከዓመተ ሰማኒታት ወደ ዓመተ ምሕረት ለመምጣት እንግዲህ የስድስት መቶ ዓመት ሳ ሲያስብ የአውግስጦስ ቄሳር የደገሰበትን ዘመን አይሳፋት እንደማይቀር ይገመታል። የሰባት ዓመት ጭማሮ ጨመረ። ያቆጣጠራቸው ኤዲ ይባላል አኖ ዶሚኒ ማለት ሮፍ ዘሎር ወይም የጌታ ዓመት ማለት ነው። እንግዲህ አሁን አሁን ግን የወጡ ጥናቶች እንደሚያመለክቱ ለምሳሌ ቶፕ ቤኔዲክት ዲሸ ሶፍት ና ትሬ ዘኢንፋንሲ ናሬቲቭ ግን ዓለምን ያነጋገር አድ መጽሐፍ ጽፈው ነበር። በቅርቡ ኦንላይን ላይ ያለ ብዙ ሚሊዮን ኮፒ የተሸጠው ዝም ብለዋል። ዜማቴ ሴክሲቪስ ዓመተ ሰማይታትን ወደ ዓመተ ምሕረት ለመለወጥ በሚያደርገው ጥረት ላይ ዓመተ ሰማይታትን ወደ ዓመተ ምሕረት ሲለውጥ የሰባት ዓመት ክፍተት ተፈጥሯል የሚል ነው። ወይም የአራት ያሉት የስድስት ዓመት ተፈጥሯል ብለው ስህተታቸውን አምነዋል። ስለዚህ የጌታ ክርስቶስ ታናፋለች ሁለት ሺ አስራ ሶስት ብለን ማክበራችን በራሱ በጣም በጣም ትልቅ ነገር ነው። ሁለተኛ ጎርጎሬዎስ አስራ ሶስተኛ ንጉስ ቻሮስ ትሬንት ላይ ገደብ የለሽ ስልጣን ሰቶች በነበሩ ሰዓት ሶስት መቶ ስልሳ አምስት ዕለት ከአስራ አምስት ቴክሮስ ከስድስት ካሊቴን ከስድስት ሰዓት የነበረውን አቆጣጠር እንግዲህ ለውጦ እንደሚታወቀው ሶስት መቶ ስልሳ አምስት ዕለት ከአምስት ሰዓት ከአርባ ስምንት ደቂቃ ከአርባ ስድስት ቅጽበት ብሎ ጥቅምት አራት ላይ ነገ ጥቅምት አምስት መሆን ሲገባው ጥቅምት አስራ አምስት ብሎ አስራ አንድ ቀን ክፍተት በአስራ ስድስተኛው መድርስ ለዘመን የጨመረውን ጭማሬ ሌሎች ሀገራት ውስጥ አልደሙትም። በጊዜ ሂደት ግን ተቀብለውታል። ኢትዮጵያ ግን ከአፍሪካ በቅኝ ግዛት ቀንበር ያልተያዘች ያልተንበረከከች በመሆኗ እስካሁን አስራ አንድ ቀኗ ጓዝ ጠብቃለች። ሌሎቹ የአስራ ሶስተኛዋን ጳጉሜንን ለክብራቸው ለጣዖታቸው ችያኔ ሲበታ ስሏት ኢትዮጵያ ግን አክብራ አስራ ሶስተኛውንን ወር ይዛ በመገኘቷ እንደ ዓለም ራሱ ሊያስከብራት የሚገባ የዘመን ቀመር ነው ያላት የሚል እምነት አለ ከኛ ባለፈ Girl. you got fully shot Shankana, ya the You the Oh oh oh oh oh so high, can I them Oh can በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ምሽቱን እያሳለፍን የምንገኘው ደግሞ ስለ ኢትዮጵያ ልዩ የዘመን አቆጣጠር ከሚያስረዱን መጋቤ ሐዲስ ሮዳስ ታደሰ ጋር ነው። የኢትዮጵያ የዘመን አቆጣጠር ከመላው ዓለም መለየቱ የራሱ ችግሮች አሉት የሚሉት ወገኖች አሉ። ለምሳሌ ከሌሎች ሀገራት ዜጎች ጋር በሚደረጉ የንግድ ግንኙነቶችም ይሆናሉ፣ የሰነድ ተርጓሚዎችም በመሳሰሉት ወቅት ቀናትን ለመቀየር ጊዜ ይፈጃል። በአቀያየሩም ላይ ወጣ አሰራር ስለሌለ ነገሮችን ያጓትታል የሚሉ ወገኖች አሉ። ለእነዚህ ጉዳዮች የሚጠቆሙ መፍትሄዎች ምንድን ናቸው? ስለ እነዚህ ሀሳቦችስ ምን መልሳለሁት? እነሱ ወደ እኛ ይመለሱ እንጂ እኛ ወደ እነሱ አንመለስም። አንደኛ ሰባት ዓመት ዲዮናቴ ሴክሲቲዩስ መሳሳቱን ራሳቸው ጽፈዋል። ተሳሳቱን ካሉ ወደ ትክክለኛ ዘመን አቆጣጠር የመመለስም የመመለስም ሂደት ለእነሱ ሊጠየቁ ይገባል። እነ ጁልየስ ቄሳር ለራሳቸው ክብር ጁላይ ብሎ በሰየመ ወር አውግስጦስ ቄሳር ኦገስት ብሎ በሰየመ ወር ከጦግሚን በታት ነው አንዳንድ ዕለት ጨምረዋል። ኢትዮጵያ ግን በጣዖታትም ሲያሜ የነገስታትም ስያሜ የሌለባት ስነ ፍጥረትን ማዕከል ያደረገች ሀገር በመሆኗ ሊት ወደ እኛ ሊመለሱ ይገባል እንጂ እኛ ወደ እነሱ ሊመለሱ። ስለዚህ እውነት ካለ እውነቱም ጊዜ ምናልባት ይሄን እና አባቶቻችን ምንም በኢኮኖሚ ባህል የሆኑ በአእምሮ ልዕልና ና ከፍ ከፍ ደረጃ ያሉ በመሆናቸው ይህን ነገር አስጠብቀው ቆይተዋል እኛም አለም ወደኛ ሊመለስ ይገባል እንጂ እኛ ወደ አለም ሊመለስ አይገባም የሚል የራሲ የሆነ ምልከታል መጋቤ ሐዲስ ሮዳስ ታደሰ ለነበረን አጭር ቆይታ በጣም አመሰግናለሁ መልካም ባህል ይሁን ልዎት መልካም አዲስ ዓመት ይሁን ልዎት እንዳሁላችን መልካም ብለን እንኳን ለዘመነ ማቴዎስ ሁላችንን በሰላም አደረሰን እላለሁ አመሰግናለሁ

i'm a bit Thank <laughs> you. አድማጮቻችን አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ኤልያስ አስማረ የመሰናደው አቀናባሪ፣ ሰለሞን አባተ ደግሞ የመሰናደው አርታኢ ነበር። አብታሙዚየም ሳስተናግዳችሁ አምሽቻለሁ። መልካም ምሽት። በድጋሚ መልካም አዲስ ዓመት። That's to The like It's your